አቶ ጀዋር መሐመድና በተመሳሳይ የክስ መዝገብ የተከሰሱ ሌሎች ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ቀርበዋል። ችሎቱ ዛሬ የተሰየመው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በድጋሚ ክርክር ይደረግበት ብሎ የወሰነውን ውሳኔ አስመልክቶ ውሳኔ ለመስጠት እንደነበር የተከሳሾቹ የህግ ጠበቃ ይናገራሉ። ፀሐይ ዳምጠው ተከታትለዋለች። አቶ ጀዋር መሐመድን ጨምሮ ሌሎች በመዝገባቸው የምጠሩ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት የቀረቡት አቃቤ ህግ ለምስክሮች ጥበቃ ይደረግልኝ በማለት ያቀረበው ይግባኝ ላይ ፍርድ ቤቱ ለማከራከር ነው። የተከሳሾቹ ጠበቃ አቶ ከድር ቡሎ ዛሬ በፍርድ ቤት የነበረውን ሂደት እንዲህ ገልጸዋል። ከዚህ ያደበኞች ጀዋር ሲራጅ መሐመድ ላይ ሀያ አራት ሰዎች አቅርቦ በነበረው ክስ አያይዞት አቅርቦት የነበረው ማስረጃ ነበር። ማስረጃ በቃ የተደረገላቸው አድርጌያለሁ ብሎ በአንድ ገጽ ደብዳቤ አያይዞ ነበር። እዛ ላይ እንግዲህ ህጉ በሚያዘው መሰረት የማስረጃ ክርክር አድርገናል። የማስረጃ ክርክሩ ላይ እኛ በሶስት መሰረታዊ ጉዳዮች ላይ መሰረት አድርገን ነው ክርክር ስናደርግ የነበረው። አንደኛ የአጣጣሚ እኔ ጥበቃ አድርጌያለሁ የምለው ጥያቄ እስከ ዓለም አቀፍ የሰብአዊ መብት ድንጋጌዎች፣ ሁለተኛ የኢትዮጵያ በህገ መንግስት የጠበቁ የሰብአዊ መብት የንጋጆች እና የአገሪቷ ግዴታዎች ሶስተኛ የምስክሮች ጥበቃ አዋጅ መቶ ስድስት መቶ ዘጠና ዘጠኝ እዛ ሁለት ሺ ሶስት መቶ እዛ ላይ የተቀመጠውን መመዘኛ ስግንዛይ በማስገባ ነው ህጉ ላይ የተቀመጠው ለምስክር ጥበቃ የሚደረገው ሁለት ነገሮች ማሉ ነው ተደብቆ ከሚመሰክሩት ሰዎች ውጭ ሌላ መረጃ የሌለው መሆኑን ማሳየት ይቻላል በሌላ በኩል ደግሞ አቃቢ ደግሞ ምንድን ያለው መቶ አርባ ስድስት ምስክሮች ጠርቷል ወደ ሶስት መቶ በላይ አርባ ስስት ቀን በላይ መረጃ። ስለዚህ ምንድን ነው የሚያሳየ ህጉ ላይ የተቀመጠ ሌላ አማራጭ የምለው አም አለ ስለዚህ አግባብነት የለውም ነው። ይህንን ተመልክቶ ነው እንግዲህ የፌዴራሉ ከፍተኛ ፍርድ ቤት ይህንን ካከራከረ በኋላ አንደኛ፣ አቃቢ የመወሰን ስልጣኑ የኔ ነው ጥበቃ የማድረግ ፍርድ ቤት የማረጋገጥ ስኬታ ብቻ ነው ያለበት የምለው ይሄ አግባብ አይደለም። ፍርድ ቤት የተቀረበለትን ብቻ የማስደግ ሳይሆን መርምሮ ከህግ አኳያ ግራ ቀኙ ናቸው ነው የመወሰን ፍዳ ስላል ፍርድ ቤት መታየት አለበት። ስለዚህ አጋቢ ያቀርበውን ውርቅ አድርገናል። ግን አጋቢ ከጠየቃቸው ነገሮች ውስጥ አንዱ የምክክሮች ስም መገለጥ የለበት የሚለውን በተመለከተ መገለጥ የምለውን ሁኔታ በችሎቱ ቀን ብቻ ለችሎቱ እንዲገለጽ ነው ስማቸው ዝግ ችሎት የተባለውን ሁለተኛ ችሎቱ ተደብቆ እንዲፈተትሩ የተባለው ውቅ አድርጓል። አቶ ከድር አክለውም ደንበኞቻቸው ለፍርድ ቤቱ ያነሱትን ጥያቄዎችና ሀሳቦች ተንትነዋል። በመጨረሻ ላይ እና አቶ ጀዋር አንድ ጥያቄ አቅርቦ ነበር። አንደኛ ጥያቄ አንድ ማመልከቻ ከዚህ በፊት የአስፈጻሚ አካል ፍርድ ቤትን ትእዛዝ እያከበረ ስላልሆነ ስለዚህ ይህ ፍርድ ቤት ነጻም ቢያወጣል ለማን የተከበረው ፍርድ ቤት ረጅም ቀጠሮ ቢያንስ ሁለት ዓመት ይሰጠን መንግስት ሀገርንም ማረጋከቻለ ያረጋጉ ከዛም በኋላ እንመለሳለን አለበለዛ ይህ ችሎት ፍትህ በትክክል የማይጠራበት ቦታ መሆን የለበት፣ የድራማ ቦታ መሆን የለበት ይል። በዚህ መሰረት ዛሬ በጽሁፍ አምስት ገጽ ጥያቄ ይዞ መጥ ነበረ። አምስቱ ገጽ ጥያቄ ምንድን ነው? አምስት ነገሮች ላይ የተመሰረተ ነው። እነ ኮሎኔል ገመቹ አያና ፍርድ ቤት በነጻ በለቃቸውም እስካሁን ወደ አስራ ሁለት ማሰ ሰዎች የት እንደደረሱ ስለማይታወቅ፣ በሁለተኛ ደረጃ የኦሮሚያ ጠቅላይ ፍርድ ቤት በምንም ክስ የለባቸውም ብሎ በነጻ በለቃቸው እስካሁን ታስሮ የሚገኙና ና የት እንዳለ ስለማይታወቅ በሌላ በኩል ደግሞ የጅማ ዩኒቨርሲቲ የሚገኙ ስብ ሰዎች ፍርድ ቤት በነጻ በለቃቸውም በአሁኑ ሰዓት ህወቻቸው ጋር የሚያገናኙ ከጠበቆቻቸው ጋር የሚያገኙ ሰሞኑን በችግር ላይ አይሉ ስለሆነ በሌላ በኩል ደግሞ ሌሎች የለሶስት ወራት ያለምንም ፍርድ ቤት ትዕዛዝ ታስሮ የሚገኙ ስለሆነ ስለዚህ በአሁኑ ሰዓት ባለው እውነታ የአስፈጻሚ አካል ተተን ፍርድ ቤት ቢወስን እንኳን ለማስፈት ፈቃደኛ ስላልሆነ ችሎቱ እኛን ቢያንስ ከሁለት ከአምስት ዓመት ድረስ ፋይሉን ዘግቶ እንዲያሰናብተን ይገባል። ካልተገደድን በስተቀር እኛ እዚህ ፍርድ ቤት የምንመጣበት ምክንያት አይኖርም። የምን ነበር ያቀረቡት። ፍርድ ቤቱም በተከሳሾች በተነሳው ሀሳብ ላይ አስተያየት ሰጥቷል ያሉት አቶ ከድር በአቃቤት በኩልም የተነሳውን ሀሳብ አብራርቷል። ችሎቱ ባለው እውነታ እኛ እስከምናውቀው ድረስ ራሳችን ያዘዝናቸውን ትዕዛዞች እያስፈጸመን ያለው እንደውም በአገሪቷ ባልተለመደ ሁኔታ በጣም ከበድ ከበድ ያሉት ትዕዛዞችን እየሰጠን እየተፈጸመ ያለው ፣ ስለዚህ ዲቤት የሰጠው ውሳኔ አይፈጥምም የምለው እኛን ችሎት የሚመለከት አይደለም። የሌላን ችሎት በተመለከተ ምን አይነት ሁኔታ ላይ እንዳሉ የምናውቀው ነገር የለም። በዛ ላይ የምንለው ነገር የለም። ያ እንደ መነሻ ተወስዶ ይሄ ችሎትም የምሰራው ነገር ያለበት ሁኔታ መያዝ የለበትም። በሌላ በኩል ፓርቲ አባላት ናችሁ የምትታደሉ ተገለመ ምራሉ ያ ከሆነ ደግሞ እናንተ ለህብረተሰቡ ለህብረተሰቡ ጥሩ ምሳሌ መሆን አለባችሁ። በምል በተጀሰብ ያልፈዋጋል አቃቢ ግን እንግዲህ ያነሳው መቃወሚያ መሰል ነገር አንስቷል። እንግዲህ የወንጀለኛ መቅጫ ስነ የክርክር የሚመራው በተከራከሪዎች ጥያቄ ሳይሆን በወንጀለኛ መቅጫ ስነ ስርዓት ስለሆነ ይሄ የቀረበው ነሳ ፍርድ ቤቱ ሊቀበል አይገባም። እኛ ያቀረብነው ጥያቄ በቂ የሆነ ምክንያታዊ ጊዜ ይሰጠን ያልነው እንጂ ሁለት አመት አምስት አመት የረጅም ጊዜ ይሰጠን አላለ። ስለዚህ በጊዜ ትትቀበሉ አይገባም የምል አስታ ነበር ያቀረፉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ለእናቶ ጀዋር መዝገብ ሰኔ አስር ሁለት ሺ አስራ ሶስት አመተ ምህረት ተለዋጭ ቀጠሮ ሰጥቷል። አቶ ጀዋር መሐመድ እና በእርሳቸው መዝገብ የሚጠሩ ተከሳሾች የአርቲስት ተጫሉ ሁንዴሳ እንግድያ ተከትለው በኦሮሚያ ክልል በተነሳ ሁከትና ብጥብጥ እጃቸው አለበት በማለት ተጠርጥሮ የታሰሩ ሲሆን ፍርድ ቤት መመላለስ ከጀመሩ አስር ወራትን አስቆጥረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ